The በአፋርና አማራ ክልል በሚገኙ 34 ወረዳዎች የአንበጣ መንጋ ተከሰተ። ሁለቱም ክልሎች ባደረጉት ውይይት የአንበጣው መንጋ በጋራ ለመከላከል መግባባት ላይ ደርሰዋል። የግብአት እጥረት፣ ክልሎቹን በሚያጎራብቱ አንዳንድ አካባቢዎች ያለው የጸጥታ ችግር እንዲሁም የተፈለፈለው የአንበጣ መንጋ ስፋትና ብዛት በመከላከል ዘመቻው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት በባለሙያዎች ተሰንዝሯል። የግብርና ሚኒስቴር ሚኒስትሩ ግን ግብዓቶችን ከማሟላት ጀምሮ የተነሱት ችግሮች እንዲፈቱ ይሰራል ብለዋል። መስፍን አራጌ ዝርዝር ዘገባ አለው። መፈልፈያ የሆነ አፋር ሸለቋማ ቦታዎች ላይ አድርጓል የተባለለት የአንበጣ መንጋ በአፋር ክልል ውስጥ ካሉት 35 ወረዳዎች በ29 ላይ ተከስቷል። መንጋው በእንስሳት መኖ ላይ ያደረሰው ጉዳት ከፍተኛ መሆኑን የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ አሊ ሁሴን አረጋግጠዋል። ከባለፉት ዓመታት በንጽጽር ስናየው ከፍተኛ የሆነ ዝናብ የዘነበበት ስለዚህ፣ በዚህ ዝናብ ምክንያት አሁን የእንስሳት መኖ ላይ ከፍተኛ የሆነ ውድመት አድርሷል። እሱ ብቻ አይደለም፣ የእርሻ ምርት ላይ ደግሞ ማሳዎች ላይ ከፍተኛ የሆነ ውድመት አድርሷል ደርሷል በሶስተኛ ደረጃ ደግሞ ጫካዎች ወይ ደግሞ እነዚህ ደኖች ላይ በሶስት አይነት መልኩ ከፍተኛ የሆነ ጉዳት አድርሷል መንጋው ቀስ በቀስም ወደ አማራ ክልል ተሻግሮ በሰሜን ወሎ ደቡብ ወሎ ና ኦሮሞ ብሔረሰብ ዞኖች በሚገኙ አምስት ወረዳዎች ላይ ታይቷል በሰሜን ወሎ ራያ ቆቦ ና ሀብሮ ወረዳዎች 11 ቀበሌዎችን ያካተተው የአንበጣ ክስተት 9700 ሄክታር ሰብል ላይ አርፎ ከ35 እስከ 40 በመቶ ጉዳት አድርሷል ነው የተባለው በደቡብ ወሎም በወረባቦና አርጎባ እንዲሁም በኦሮሞ ብሔረሰብ ዞን በባቲ ወረዳዎች አንበጣው ከ1ሺ ሄክታር መሬት በላይ ሸፈኑ ተገልጿል። የአንበጣ መንጋዊ ከፋ ጉዳት ሳያደርስ መከላከል እንዴት ይቻላል በሚል የሁለቱም ክልል አመራሮችና የግብርና ባለሙያዎች በኮምቦልቻ ከተማ መክረዋል። ባለሙያዎቹ እንደተናገሩት በመፈልፈል ላይ ያለው አንበጣ መጠኑ ከፍተኛ ነው። መንጋውን ከተፈለፈለበት ቦታ ሳይወጣ መከላከል ቀዳሚ ትኩረት ይሰጠዋል ይላሉ። የአማራ ክልል ግብርና ቢሮ ኃላፊ ዶክተር መለስ መኮንን አሁን በአፋር ላይ ከፍተኛ ሁኔታ ክስተት አለ። ከሶስት እስከ አራተኛ ኢንስታር ድረስ የእድገት ደረጃ ያለው ነው። ከአራተኛ ኢንስታር በኋላ ግን ክንፍ ስለሚያወጣ የመብረር ሁኔታ ስለሚኖር በአጭር ጊዜ ሰፊ አካባቢዎችን የማድረስና ና የመጉዳት ሁኔታ ስለሚኖር አሁን ሁላችንም ተረባርበን ከፌዴራል እስከ ቀበሌ ድረስ ያለ ነው። አጎራባች ክልሎችም አፋር ላይ ተረባርበን ማስቀረት መቻል አለብን። ከዛ አቅም በላይ ሆኖ ደግሞ ወደ አማራ ክልል የሚገባውንም እኛም በተመሳሳይ የመከላከል ስራ እየሰራ ያለ ነው። መንጋውን ለመከላከል የሚያስችል በቂ ኬሚካል፣ መርጫ፣ መሳሪያ፣ ተሽከርካሪና በጀት የለም ባይ ናቸው ባለሙያዎቹ። በበኩላቸው የግብርና ግብርና ሚኒስቴር ሚኒስትር ኡመር ሁሴን ግን አስፈላጊው የግብዓት አቅርቦት እየተሟላ መሆኑን አረጋግጠዋል። እጥረቱ አለ። እጥረቱ የመጣው እነኛ ኬሚካሎች ስለሌሉ ሳይሆን ሞብላይዝ ሲደረግ አንዱ ጋ ይደርሳል፣ አንዱ ጋ ያለመድረስ ነው ያለው። የአመራር ኢሹ ነው የሚሆነው። እሱን አሁን ምንድን ነው ያደረግ ነው፣ አፋር ላይ ያለውን እጥረት ሙሉ በሙሉ በአቅርቦትም በመኪኖችም አሟልተናል። አሁን ተጨማሪ የሚፈልገው በአማራ ሳይድ የአፋር አዋሳኝ የሆኑ ወረዳዎች ላይ ደግሞ የተወሰነ አለ የሚጎላቸው አለ። ያንን የሚጎላቸውን አሁን ስንመለስ ወደዚህ እንዲጫን መኪኖቹም ያሉንን ከተለያዩ መስሪያ ቤቶች ሞቢላይዝ አድርገን እዛ ወደ አምሳ አካባቢ መኪኖች ነው ያስገባ ነው አፋር ላይ በዚህ በኩልም ደግሞ ምን ያህል መኪና ያስፈልጋል ቁጥሩ ምን ያህል ነው የሚለውን ሰርቶ ይልኩልናል። ነገ ጠዋት ጀምሮ እኛ ጋር ያለ አለ ያሌለውን ከተለያዩ መስሪያ ቤት ሞቢላይዝ አድርገን ይሁን እንጂ በተለይ ለርጭት ባለሙያዎች የሚያስፈልገው የመከላከያ አልባሳት በበቂ መጠን አለመቅረቡን የአማራ ክልል ግብርና ቢሮ ኃላፊ ጠቁመዋል። በቂ አልባሳት ማግኘት አልተቻለም። ክልላችንም በራሳችን ገዝተን ማቅረብ እንፈልጋለን። አሁን እያፈላለግን ነው። በቀረበው እየሰራን፣ ያገኘነውን ደግሞ በቀጥታ ግዢ ቶሎ በፍጥነት ገዝተን እያቀረብን የመከላከል ስራው ይሰራል። የአንበጣውን መንጋ መከላከል የኢትዮጵያን የሰብል ምርት መታደግ ነውና ከዘርፉ መስሪያ ቤት በተጨማሪ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ይላሉ የግብርና ሚኒስትር ምክንያቱም ይሄ ነገር እዚህ ካልተያዘ የዚህ አገር የምግብ አቅርቦት ላይ በጣም ትልቅ ችግር የሚፈጥር በኋላ ለመቆጣጠር የማይመች ሁኔታ ሊፈጠር ስለሚችል ይሄን ለማድረግ ተስማምተናል። አሁን ከነሱ ጋር ክቡር ሚኒስተር ከአንበጣው አሳሳቢነትና በፍጥነት ተራብቶ ጉዳት ከማድረሱ አንጻር እየተደረገ ያለው እንቅስቃሴ ዘግቷል የሚሉ ወገኖች አሉ። የዘገየበት ቦታ አለ፣ እንደገና ደግሞ ዘግቷል ማለት የሚያስችል ነገር አለ። በተወሰኑ ቦታዎች ላይ እድገቱ ወደ አራተኛ ደረጃ እየደረሰ ነው። እነኛ ቦታዎች ላይ ያለው አክሽን ትንሽ ዘግይቷል። ነገር ግን አጠቃላይ ዘግይቷል የማያስብልህ ምንድ ነው፣ አንበጣው ተከታታይ ነበረ የሆነ ገብቶ ቆይቶ አደለም አንተ ሳጠብቆ ይሄኛውን ተክል እያረክሳለ ከኋላ የሚመጣው እድሜ የማግኘት ነገር አለ። ቦታው ምቾት ማጣት በረሃ ውስጥ ነው፣ ባለሙያ ይሰላቻል። በእንደዚህ አይነት ምክንያቶች ፖኬቶች ላይ የመዘግየት ነገር አለ። ነገር ግን አጠቃላይ ያለውን ነገር ስታይ ደግሞ ከክስተቱ ስፋት አንጻር ስታይ ደቡብ ላይ የነበረውን ክሊር አርገናል። ምስራቁ ላይ የነበረው መሀል ሀገር የነበረውን በሙሉ ክሊር አርገን ነው አሁን እዚህ ፖኬት ላይ መጣ ነው። ኃይላችንም ተበትኖ ነበር። ያን ኃይል ለማሰባሰብ የተወሰነ ጊዜ ወስዷል። ከዛ ውጭ ግን በዚህ ደረጃ የሚታይ አይነት ክፍተት አለ። ያ አንበጣው ክስተት እንዳይስፋፋ ከግብርና ሚኒስቴር በተገኘ የግብአት ድጋፍ የመከላከል ስራው ተጠናክሮ መቀጠሉን እና እስከ አንድ ወር ባለው ጊዜ በዘመቻ ክስተቱን ለመከላከል እንደሚሰራ የገለጹት ደግሞ የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ ናቸው። አሁንም ይሄ ጉዳት ደግሞ እየሰፋ እንዳይሄድ ለመከላከል ከፍተኛ ጥረት አድርገን የፌዴራል መንግስት ደግሞ አርባ ሰባት መኪና ለኛ ክልል ተመድቦ አሁን ከፍተኛ ስራ እየተሰራ ነው። ሁለት ሄሊኮፕተሮች፣ ሁለት አውሮፕላኖች ለዚህ ስራ ወደ አምስት መቶ የሚጠጉ ባለሙያዎች በ አስራ አምስት ቀን ውስጥ በዛ ካለብ ደግሞ በአንድ ወር ውስጥ ይህንን አንበጣ ሙሉ በሙሉ መጥፋት አለበት የሚል እቅድ ይዘን እየተንቀሳቀስ ነው። ከክረምቱ መጨመር ጋር ተይዞ የተፈጠረ የጎርፍ መጥለቅለቅ አለ። የጎርፍ መጥለቅለቁ መከሰት በአንበጣ መከላከል ስራው ሂደት ላይ ተጽዕኖ ሊያሳድር ይችል ይሆን? አዎ በጣም እያደረሰ ነው የሚገኘው። የጎርፉ አደጋ ሰፊ ነው። በአፋር ክልል ደረጃ 240 ሺህ ህዝብ ነው የተጠቃው። 27 ሺህ የሚሆን እንስሳት አልቋል። ወደ 70 ሺህ የሚሆን ሄክታር ያህል በጎርፍ አደጋ ዳርሶበታል። ስለዚህ ይህንን ማለት ደግሞ ያለንን ሪሶርስ በዚህ አንበጣ ላይ እንዳናደርግ አድርጓል። የምክክር መድረኩ ተሳታፊዎች ከአፋር በሚያጎራብቱት የሰሜን ወሎቹ ራያ ቆቦና ሀብሮ እንዲሁም በኦሮሞ ብሔረሰብ ዞኖቹ በአቴና ደዌ ሀረዋ ወረዳዎች አካባቢ የሚስተዋሉ የጸጥታ ችግሮች የመከላከል ሂደቱን ስለሚያውቁት ተገቢው ትኩረት ይሰጠው ሲሉ ጠይቀዋል። የግብርና ሚኒስትርም ጉዳዩን ለሚመለከተው አካል እንደሚያቀርብ አስታውቋል። በምክክር መድረኩ ላይ የትግራይ ክልል ይሳተፋል ተብሎ ቢጠበቅም ሳይ ቀርቷል። ለአሜሪካ አሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።